ከሀምሳ በላይ ኢትዮጵያውያን አሁንም በኬንያ እስር ቤቶች ውስጥ እንደሚገኙ የኢትዮጵያ ኤምበሲ አስታውቋል። በኤምበሲው የቆንስላ ጽህፈት ቤት ኃላፊ አቶ ቴዎድሮስ ተፈሪ ኤምበሲው ትናንት ከታንዜኒያ ወደ ኬንያ የተባረሩ ሀምሳ አራት ኢትዮጵያውያንን ወደ ሀገር ማስመለሱንም አክለው ገልጸዋል። ገልሞ ዳዊት ተጨማሪ አለሁ። በኬንያ የተለያዩ ወንጀሎችን ፈጽመው የእስር ቅጣት የተፈረደባቸው 158 የኢትዮጵያ ዜጎች አሁንም በኬንያ እስር ቤቶች እንደሚገኙ ታውቀዋል። በኬንያ ባለው የኢትዮጵያ ኤምባሲ የቆንጽላ ጽፈት ቤት ኃላፊ አቶ ቴዎድሮስ ተፈሪ ኤምባሲው መረጃውን ያገኘው ቅርብ ጊዜ መሆኑን ተናግረዋል። ከወር በላይ ነው። ደብዳቤ ጽፈን ለውጭ ጉዳይ ለዚህ ሀገር ጻፍንና የተለያዩ ጉዳይ ታስረው በየወህኒ ቤቱ ያሉት በአንድ የተጠቃለለ ሰነድ እንዲሰጠን ብለን ጠየቅን። ከሦስት ሳምንት በኋላ መልስ ሰጡን። ሰነዱ ደርሶን መቶ ሀምሳ ስምንት ዜጎቻችን የታሰሩበት የተከሰሱበት፣ የተፈረደበት ሁሉም የያዘ እጃችን ላይ ደርሷል። ለነዚህ ዜጎች ለመታደግ ጥናት እያጠናን ነው። አንደኛ ከድሮ ጀምሮ በሁለትዮሽ ሀገር ፈራረብ ነው የእስረኛ ልውውጥ የሚባል አለ። እሱን ካለ በምን አግባብ ነው ሲካሄድ የነበረው? እሱን እያየን ነው። ሁለተኛ በመደራደር ወይም በመነጋገር የሚፈታ ካለ ደግሞ እናያለን። አቶ ቴድሮስ በኬንያ እስር ላይ ካሉት ኢትዮጵያን መካከል ከባድ ፍርድ የተፈረደባቸው እንዳሉ አረጋግጠዋል። ኤምባሲውም በአንድ ወር ጊዜ ውስጥ እስረኞቹን የማስፈታት ዘመቻን ይጀምራል ካሉ በኋላ ትናንት አምሳ አራት ኢትዮጵያን ከኬንያ እስር ቤት ተፈተው ወደ ሀገር ተመልሰዋል ብለዋል። እነዚህ ዜጎች ከአንድ አካባቢ ከአንድ ክልል ነው የመጡት በህገወጥ አዘዋዋሪዎች ሳለው ማለት ነው ቪክቲምስ ናቸው ከታንዛኒያ ቦርደር ተይዘው ሞንባሳ የገቡ ናቸው። መቶ ሁለት ነበሩ መጀመሪያ ኮሌ የምትባልም ዘጠኝ ነበሩ። እኛ ደብዳቤ ጽፈናል። እዚህም አለ። እነሱ የሚከታተል ኦሲ የሚባል ግንኙነት አለ። ጥሩ ናቸው። እዚህ ያሉ ባለስልጣናት ኢሚግሬሽንም ስናነጋግር እያዳምጡናል። እና ስለዚህ እነዚህ ሰዎች መጀመሪያ ሀምሳ ነው ላኩልን ወደ ኢትዮጵያ ከዛ ያቀሩት ሀምሳ አራት ላኩ ነገር ግን ከነዚህ ጠቅላላ መቶ አስራ አንድ አራት ሰዎች ግን ብሎ ተፈርዶባቸው ወህኒ ወርደዋል። ሀምሳ አራት ወደ ኢትዮጵያ ገብተዋል። ትናንት ወደ ሀገር የተመለሱት ሐምሳ አራት ኢትዮጵያውያን ኬንያ ሞምባሳ ለሁለት ወር በእስር ላይ የነበሩ መሆናቸውንም አቶ ቴድሮስ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።